The Voice of America. በደቡብ ክልል ኮንሶና አካባቢው ለወራት የዘለቀው ሁከት ረግበው አንጻራዊ ሰላም መስፈኑን ነዋሪዎች ለአሜሪካ ድምፅ ገለጹ። የክልሉ ሰላምና ጸጥታ ቢሮ ግጭቱ የማንነት ነው እየተባለ የሚናፈሰው ሐሰት መሆኑን ከገለጹ በኋላ በጎማይዴ ከተማ አዲስ አደረጃጀት ለመፍጠር የሻቱ ህገወጥ ቡድኖች የፈጠሩት ነው ብለዋል። የክልሉን የፖለቲካ ሁኔታ በቅርበት እንደሚከታተሉ የተናገሩት የፖለቲካ ሳይንስ ምሁር አቶ ዳያሞ ዳሌ የኮንሶን ጨምሮ በአካባቢው ያለው የጸጥታ ችግር የሚፈታው የሕግ የበላይነት በማክበር ነው ብለዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ ልኳል። በደቡብ ክልል ኮንሶ ዞን፣ አማሮ፣ ደራሼ፣ አልና ቡርጂ ልዩ ወረዳዎች ተፈጥሮ የነበረው ውከትና ግጭት ለበርካታ ሰዎች ህይወት መጥፋት ምክንያት ከመሆኑም ባለፈ ከፍተኛ ጉዳት ማድረሱን ቪኦኤ ከወረዳዎቹ ያነጋገራቸው ነዋሪዎች ገልጠዋል። እኔ በኮንሶ ዞን ኮልሜ ክላስተር ነው ያለሁት፣ ቦርቆራ ቀበሌ። አሁን የክልሉ ልዩ ኃይል መጥተው ከዛን ወዲህ ትንሽ ተረጋግጧል። ቤት ያጡ ብዙ ሰዎች አሉ። በአቅማችን እየረዳናቸው ነው። ግን በጣም ከዚህም በላይ በቀጠናው ለወራት ተዘለቀ እውከት በአሁኑ ሰዓት ደግሞ እነሱ አንጻራውን ያሉት ሰላም መስፈኑም ተናግሯል። ያው ሰላም እያገኘን ነው ያለ ነው እና አጋጣሚ ዛሬ አሁን የሚያጋጠ ትልቅ ማክሰኞ ገበያ ነው። ቅድም ገበያ ውስጥ ሆነህ ነው የደወርክልኝ። ህዝቡ ይገበያኛል፣ ይገርማል። አሁን ሰው በሁኔታዎቹን አዳፕት ስላደረገ ህዝቡ ገበያ ላይ ነው ያለው እና ለሶስት ሳምንታት ያሉ አሁን መረጋጋቶች በደንብ አሉ ማለት ይቻላል። አንጻራዊ ሰላም ነው ያለው። የተፈናቀሉ ዜጎች መልሶ የማቋቋም ስራ ኮሚቴ በወረዳ ደረጃ ሰዎቹ እየተሰሩ ነው ያሉት። በግጭቱ ሲቪሎች በግፍ ተገድሏል ያሉት ስማቸውን መግለጽ ያልፈለጉ የአካባቢ ነዋሪ ከቀያቸው ተፈናቅለው ለችግር የተጋለጡ ዜጎች እየበዙ መሆናቸውን ተናግረው መንግስት ወደ ቀያቸው ለመመለስና ሰብአዊ ድጋፍ ለማድረግ ጥረት እያደረገ መሆኑን አስረድቷል። በመንግስት በኩል የተደረገ ያለው እንቅስቃሴ መጠናከር እንዳለበት ተናግረው ያልተያዙ ወንጀለኞች እንዲያዙም ጠይቋል። ግን አሁን ሰው የራስን እንድን ደህንነቱን እየጠበቀ ነው ያለው ድንጎታ አሁን ለጊዜው ቆሟል። አንድ መቶ ሰላሳ ሰባት ወንጀለኞች ተይዘዋል ነው እየተባለ ያለው ግን ክስ ምናምን እየተጀመረ አይመስለንም። ግን አሁን አካ ተቀባዮችንና ይህንን መነሻ ያደረጉ ግለሰቦችን እያጣራ ነው መንግስት ያለው። የክልሉ የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውሪ እንዳሉት በኮንሶ ዞን በአማሮ በቡርጅና በደራሽ ወረዳዎች በሚገኙ በ17 ቀበሌያት ያለው ግጭት ጎማይዴ የተሰኘ አዲስ ልዩ ወረዳ ለመፍጠር የሻቱ ሕገወጥ ቡድኖች ፍላጎት የወለደው ችግር ነው እንጂ እንደተባለው አንድን ብሔር የለየ የማንነት ወይም የብሔር ግጭት አይደለም ብሏል። በተጨባጭ አስተሳሰቡ ልዩ ወረዳውን ትደግፋለህ አትደግፍም የሚል ግጭት ነው። ይኸው ልዩ አልደግፍም የሚለው ኃይልም ጥቃት ሲደርስበት መልሶ ያጠቃል። ደግፋለ የሚለውም ማትደግፍ ከሆነ ብሎ ቃጠሎ ያካሂዳል። ስለዚህ አስተሳሰቡ የስለ ብሔረሰብ አባል ነይ ማንነት ላይ ያተኮረ ሳይሆን ይህን ጥያቄ ትደግፋለ አትደግፍም የሚል ነው። ማንነት የለየ አይደለም። ጥቃቱ በሙሉ አሁን ለምሳሌ አዲስ ገበሬ የሚባለው እዛው ሰገን ዙሪያ ተመሳሳይ ቦታ ነው ያለው ቀበሌ ነው። አንድ ቀበሌ በሙሉ ኮንሶ ይኖርበት በሙሉ ተቃጥሏል። አዲስ ገበረ የሚባለው ስለዚህ ማንነትን የለየ አይደለም። በጣም በተዛባ መንገድ የአስተሳሰብ ችግር ስለሆነ እሱ ላይ ነው ወረዳ ትደግፋል አትደግፍም። ነደጋፊ ነኝ፣ አንተ ደጋፊ አይደለም በሚል ነው ግጭቱ እየተፈጠረ ያለው እና እሱ በአግባቡ እያየን ያለ ነው። ይሄ በተለይ የልዩ ወረዳ ጠያቂ ነኝ የሚለው ይል በሀይል አማራጭ ነው፣ ታጥቆ አደራጅቷል። በሀይል አማራጭ ነው እየሄደ ያለው እና እሱ ላይ ነው የተሰራ ያለው። ወይም በአቋም እናርማለን ብለን ወረዲ ሰዎችም ተለይተዋል። እንዴት ጉዳዩን እንደቀሰቀሱትን ጭምር በዝርዝር ተለይተዋል። ምርመራ እየተጣራ ነው ያለው እና ሰላም ተደርጎ በምርመራ ጎልቶ ይወጣል ብለን ነው የምናስበው። ጎማይደው የሚባል ልዩ አወቃቀር ወይም ልዩ ወረዳ መሰረት የሚሉ ሰዎች አንድ አይነት ማንነት ያላቸው ቡድን ናቸው። አንድ አይነት ማንነት ያላቸው ቡድን አይደለም፣ ግን በማጆሪቲ እየመሩ ያሉ እዚ አካባቢ ጋር ይህን ጉዳይ የተማሪ የተወሰኑ ኢሊቶች ናቸው። እነዚህ ኢሊቶች በግልጽ ነው የሚቀሰቅሱት። ተባባሪ የሆነ ሀይል አለ። በተለይ የአማራ ብሔረሰብ ተወላጅ የሆኑ ልጆች አደራጅቶ ነው የሚቀሰቅሱት ቀጠናው ላይ ይህን ጉዳይ በዋናነት ማስተርማይንድ ሆነ የሚመሩት እነሱ ናቸው ከእነሱ ጋር ደግሞ ተወሰኑ የኮንሶ ተወላጆች አሉ። እንደዚህ የተወሰነ የቡርጂ ተወላጅ በጣት የሚቆጠሩ ወደ አራት የሚሆኑ አሉ። ከነዚህ ሀይሎች ጋር የድራሸም እንደዚህ የተወሰኑ ወደ ሶስት የሚሆኑ እዚህ ውስጥ ተቀላቅሎ የሚመሩ አሉ። ከነዚህ ወረዳዎች ጋር ቀበሌያትን አውጣተን እንወስደን ልዩ ወረዳ የሚሆናለን ነው የሚሉት። ከኮንሶ ዘጠኝ ቀበሌ እንወስዳለን፣ ከቡርጂ አራት ቀበሌ፣ ከአማሮ ሶስት ቀበሌ፣ ከድራሼ አንድ ቀበሌ ወስደን አስራ ሰባት ቀበሌ ልዩ ወረዳ ይሆናል። ስለ ልቦናችን አንድ ነው በሚል ነው እየተቀሰቀሰ ያለው የክልሉ ወቅት ወቅታዊ የፖለቲካ ሁኔታዎችን በቅርበት እንደሚከታተሉ የሚናገሩት የፖለቲካ ሳይንስ ምሁር አቶ ዳየሞዳለም በቀጠናው ፖለቲካዊ ጥያቄ የለም ብሏል። በግጭቱ የፖለቲካ ኃይሎችና የመንግስት ተሿሚዎች እንዳሉበትም ተናግሯል። ይልቁንስ ችግሩ የማይፈታው የሕግ የበላይነት ስለማይከበር ብቻ ነው ብሏል። ይፈለጋሉ። በኮንሶ ዞን፣ በአማሮ በደራሼ በአልና በቡርጂ ወረዳዎች ተፈጥሮ በነበረው ግጭት 68 ስብሎች ተገልለዋል። ከ133 ሺ በላይ ዜጎችም ተፈናቅሏል። መጠኑ በውል ታወቀ ቤቶችና ንብረቶችም ወድመዋል። በወንጀሉ እጃቸውን አስገብቷል ያላቸውን 137 ግለሰቦችን ማሰሩን የደቡብ ክልል መንግስት ባለፈው ሳምንት አስታውቋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም